የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ዛሬ ማምሻውን ኢትዮጵያ ገብተዋል። ሚስተር ኦባማ አዲስ አበባ በሚያደርጉት የሁለት ቀን ቆይታ ሽብርተኝነትን፣ ሰብአዊ መብቶችንና የደቡብ ሱዳንን የእርስ በርስ ጦርነት በተመለከቱ ጉዳዮች ላይ ያተኮሩ ውይይቶችን ያደርጋሉ። ፕሬዚደንት ኦባማ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አቀባበል አድርገውላቸዋል። ከዚያም ከዩናይትድ ስቴትስ ኤምበሲ አባላት ጋር ለመገናኘት ወደ ኤምባሲው አምርተዋል። ፕሬዚደንት ኦባማ ነገ ሰኞ ከኢትዮጵያ መሪዎች ጋር ውይይት ያደርጋሉ። ከዚያም ከምስራቅ አፍሪቃ ሀገሮች ርዕሰ ብሔራት ጋር በደቡብ ሱዳን ግጭት ዙሪያ ስብሰባ እንደሚያደርጉ ተነግረዋል። ፕሬዝደንቱ ወደ ኢትዮጵያ የሄዱት የአባታቸው የትውልድ ሀገር በሆነችው በኬንያ የሁለት ቀናት ጉብኝታቸውን ካጠናቀቁ በኋላ ሲሆን በዚያ የሀገራችን ልጅ ተብለው የደመቀ አቀባበል ተደርጎላቸዋል። ፕሬዝደንት ባራክ ኦባማ ዛሬ ማታ ወደ ኢትዮጵያ ከማምራታቸው በፊት በናይሮቢ ባደረጉት ንግግር ኬንያ በችግሮች የተሞላ ነገር ግን ትልቅ ተስፋም የሰነቀ መስቀለኛ መንገድ ላይ ነች ብለዋል። ከአልቃይዳ ግብረ ብር የሆነውን ነውጠኛ ቡድን አልሸባብን በመውጋት የዩናይትድ ስቴትስ ቁልፍ አጋር የሆነችው ኢትዮጵያ ስልጣን ላይ ያለ የአሜሪካ መሪ ሲጎበኛት ፕሬዚደንት ባራክ ኦባማ የመጀመሪያ ናቸው። የደቡብ ሱዳን ፕሬዝደንትና ተቃዋሚ መሪው የእርስ በርስ ጦርነቱን ለማክተም የቀረበላቸውን እቅድ የማይፈርሙ ቢሆን ቀጣዩ እርምጃ ምን እንደሚሆን መሪዎች የሚነጋገሩበት መሆኑን የዩናይትድ ስቴትስ ከፍተኛ የአስተዳደሩ ባለስልጣናት ገልጸዋል። የጦር መሳሪያ ማዕቀብና በዋና ዋናዎቹ መሪዎች ላይ ዓለም አቀፍ እገዳ የመጣል እርምጃም ሊካተት እንደሚችል ባለስልጣናቱ ጠቁመዋል። ፕሬዚዳንት ኦባማ ከኢትዮጵያ መሪዎች ጋር በሚያደርጉት ውይይት የሰብአዊ መብት ሬኮርዶችን የሚያነሱ መሆኑን ዋይት ሀውስ አስታውቋል። የመብት ተሟጋች ድርጅቶች የኢትዮጵያ መንግስት ጋዜጠኞችንና የፖለቲካ ተቃዋሚዎችን ያስራል፣ የሀገሪቱን አስተዳደር ወደ አንድ ፓርቲ አገዛዝ ቀይሮታል በማለት አጥብቀው ይነቅፋሉ። ገዢው ፓርቲ ኢህአደግ በዘንድሮ ምርጫ የምክር ቤቱን መቀመጫዎች ሙሉ በሙሉ መያዙ ይታወቃል። ፕሬዚደንት ባራክ ኦባማ የፊታችን ማክሰኞ ደግሞ ወደ ዋሽንግተን ከመመለሳቸው አስቀድሞ በአዲስ አበባ የሚገኘውን የአፍሪካ ሕብረት ጽህፈት ቤት ይጎበኛሉ። ለፕሬዚደንቱ በአዲስ አበባ ስለተደረገው አቀባበል ዘገባ ይኖረናል። ሚስተር ኦባማ የኬንያ የሶስት ቀናት ጉብኝታቸውን ዛሬ ያጠናቀቁት እንደ ግለሰብ የወላጅ አባታቸውን የኬንያን የአስተዳደግ ሁኔታ መለስ ብሎ በቃኝ ንግግር ነበር። ኬንያውያን በተለይ ወጣቱ ተስፋ አለው ብለዋል። ፕሬዝደንቱ ዛሬ አንድ ጎበዝ ኬንያዊ የኔ አያት በኖሩባት ባዕድ ጌታን እያገለገለ መኖር የለበትም። የኔ አባት እንዳደረገው ጥሩ ትምህርት ለማግኘት፣ እድል ለማግኘት አገር ጥላችሁ መሄድ የለባችሁም። ኬንያ በያዘችው እርምጃ በእናንተ እምቅ ኃይል እዚሁ አሁኑኑ የራሳችሁን የወደፊት እጣ ፈንታ መገንባት ትችላላችሁ። ትናንት ፕሬዝደንት ኦባማ ዩናይትድ ስቴትስና ኬንያ ሽብርተኝነትን ለመጋፈጥ በጋራ አንድ ሆነው ቆመዋል ሲሉ አስረድተዋል። የተመሳሳይ ጾታ ግንኙነት ፈጻሚዎችን መብቶች በተመለከተ ግን የኬንያው ፕሬዝደንት ሁሩ ኬንያታ ከሚስተር ኦባማ ጋር አልተስማሙም። of የተመሳሳይ ጾታ ግንኙነት ፈጻሚዎች መብት ጉዳይ ዛሬ ለኬንያውያን አሳሳቢ ጉዳይ አይደለም። እኛ የምንፈልገው በሕዝባችን የዕለት ተዕለት ኑሮ ላይ ማተኮር ነው። ከፕሬዚዳንት ኦባማ ጋር በጤና ጉዳይ ያደረግነው ውይይት እጅግ ጠቃሚ ነበር። የሚስተር ኦባማ የአፍሪካ ጉብኝት የሰብአዊ መብት ጥያቄዎችን አብዝቶ አስነስቷል። ፕሬዚደንቱ ለጉዟቸው ከመነሳታቸው አስቀድሞ የሰብአዊ መብት ተሟጋች ቡድኖች በሁለቱም ሀገሮች የመሰረታዊ መብት ከበሬታ ለውጥ እርምጃዎች እንዲወሰዱ እንዲጠይቁ ፕሬዝደንቱን አሳስበዋቸዋል። አርባአራተኛው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ኢትዮጵያን ለመጎብኘት የመጀመሪያው ተቀማጭ የዩናይትድ ስቴትስ ፕሬዚደንት ሆነው ዛሬ ልክ ከምሽቱ አስራ ሁለት ሰዓት ላይ አዲስ አበባ ቦሌ ዓለም አቀፍ አይሮፕላን ጣቢያ ገብተዋል። ሁኔታውን ለመከታተል ዘጋቢያችን እስክንድር ፌው እዛው አይሮፕላን ጣቢያ ላይ ይገኝ ነበረ። የሚከተለውን እየተከታተለ ሲዘግብልን ነበር። እያረፈ ነው አውሮፕላኑ ሰለሞን፣ አሁን እያወራን ኤርፎርስ ዋን ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሷል። ሰለሞን እሺ፣ እንቀጥል ነው እንቀጥል። በዚህ ነው አሁን ድምፁ ምናልባት ይሰማህ ሊሆን ይችላል። አረፈ፣ መሬት ነካ አውሮፕላኑ አ አ አ ነክቷል። እያየኸው ነው። የአቀባበሉ ስነ ስርዓት ነው ከዚህ በኋላ የሚጠበቀው ሰለሞን፣ አውሮፕላኑ ወደ ወደዚህ ጋዜጠኞች ወደ ተሰበሰቡበት የተለያዩ መገናኛ ብዙሀን ባለሙያዎች ወደ ተሰበሰቡበት አካባቢ ይመጣና እንዲሁም የኢትዮጵያ መንግስት ከፍተኛ ባለስልጣናት፣ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ በአካባቢው ይደርሱና የአቀባበል ስነ ስርዓቱ ይደረጋል። አሁን እንዲያውም ከርቀት የምመለከተው የተለያዩ የኢትዮጵያ መንግስት ከፍተኛ ባለስልጣናት አቀባበሉን ለማድረግ ወደ ስፍራው እየደረሱ ነው መቆሚያው ቦታ ደርሷል ወይስ ገና እየተንቀሳቀሰ አልደረሰም? እንግዲህ ወደ መቆሚያው ቦታና አቀባ የፋ አቀባበል ስነስርዓት ወደሚደረግበት ቦታ እንደሚመጣ እየተጠበቀ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝም ወደዚሁ እንደሚያመሩ ይጠበቃል፣ አቀባበል ለማድረግ አሁን ግን ምክትል ጠቅላይ ሚኒስትሩን ደመቀ መኮንንን ጨምሮ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም የኮሚኒኬሽን ጉዳዮች ሚኒስትር ሬድዋን ሁሴን እና ሌሎች ከፍተኛ ባለስልጣናት በአሜሪካ የኢትዮጵያ አምባሳደር አቶ ግርማ ብሩን ይታዩኛል። ወደዚሁ ወደ አቀባበሉ ወደሚደረግበት ቦታ እያመሩ ነው። እነሱ ቦታ ቦታቸውን ከያዙ በኋላ ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደዚሁ ከስፍራው እንደሚደርሱና አቀባበሉን እንደሚያደርጉ ይጠበቃል። ምንድን ነው እስኪ የአይሮፕላን ጣቢያው ምን ይመስላል? ትንሽ አሳይነን። በጣም በርካታ የመገናኛ ብዙኃን ካሜራዎች ይገኛ ይታዩኛል። እንዲሁም እሳቸውን ለመቀበል በስፍራው የተገኙ የተለያዩ የመንግስት ባለስልጣናት፣ ዲፕሎማቶች እንዲሁም ይሄንን የአቀባበል ስነ ስርዓት ለማስተባበር ከዛው ከአሜሪካ ኤምባሲ፣ ከዋይት ሀውስ እና ከተለያዩ አካባቢዎች የመጡ ሰዎችም ዙሪያውን ይታያሉ። እንግዲህ አውሮፕላኑ ወደ አካባቢው እስኪ ደርስ ነው እየተጠበቀ ያለው። አሁን በአይሮፕላን ጣቢያው ላይ የሁለቱ ሀገሮች ባንዲራዎች ተተክለዋል። ቀይ ምንጣፍ ተዘርግቷል። አሁን ወይስ ገና እየተዘጋጀ ነው? ለመዘ አይ ቀይ ምንጣፉ ተዘርግቷል። እንደዚሁም እንግዶቹ ማለት መሪዎቹ በሚገቡበት በር በኩል ወይም ልዩ ሳሎን ፊት ለፊት በትልቁ የፕሬዚዳንት ባራክ ኦባማ እና የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ፎቶዎች ተቀምጠዋል። ከፎቶዎቹ በላይ እንኳን ደህና መጡ የሚል ጽሑፍ ይታያል። እንዲሁም የአሜሪካ እና የኢትዮጵያ ባንዲራዎችም እንደዚሁ ከጠቅላይ ሚኒስትር ሀይለ ማርያም ደሳለኝና ከፕሬዚዳንት ባራክ ኦባማ ፎቶዎች ጎን ይታያሉ። እንግዲህ የአቀባበሉ ስነ ስርዓት ሊዳረግ አሁን ጥቂት ደቂቃዎች ናቸው የሚቀሩት፣ እየቀረበን አይሮፕላኑ ገና ነው፣ አሁን አይታይም፣ እየጠበቅን ነው። ሁ እየመጣ ነው፣ እየደረሰ ነው። በአካባቢው ወታደሮች ፖሊሶች አሉ የምታያቸው። በአብዛኛው ይህንን እንግዲህ የጸጥታ ሁኔታ ያስተባበሩ የሚገኙት ሁለቱ የአሜሪካም የኢትዮጵያም የጸጥታ ሰዎች ናቸው ማለት ይቻላል። በዋነኛነት የአሜሪካ የጸጥታ ሰዎች ናቸው። ያዘኞች የት መሆን እንዳለባቸው፣ ከየት ጋር መቅረጽ እንደሚቻል፣ መቼ ከስፍራው መሆን እንደሚችል፣ ሁሉንም ነገር በበላይነት እየተቆጣጠሩ ያሉት እነሱ ናቸው። በአሁኑ ጊዜ ከየት የመጡ ናቸው እነሱ? የዋይት ሃውስ ሰዎች ይመስለኛል። የኤምባሲው አይደሉም። አዮ የዋይት ሃውሶች ናቸው። ኢቨን ጋዜኞች ሰጠው የመግቢያ ወረቀትም የሚለው የዋይት ሃውስ ላምብ ብልህ ከንተኑ ላይ የዋይት ሃውስ ፑል ነው የሚለው የፕሬስ ፑሉ ማለት ነው አህ አሁን እየደረ እሺ፣ ሌሎች አይሮፕላን ሄሊኮፕተሮች ይታያሉ። በአይሮፕላን ጣቢያው አካባቢ ከእርቀት የቆሙ ናቸው እንጂ እንቅስቃሴ አይታይም። አሁን አውሮፕላኑ እየደረሰ ነው። በነገራችን ላይ እሺ ማረፊያ ደርሷል። የአሜሪካው ፕሬዚዳንት ባራክ ኦባማ እስኪወርዱ ብቻ ነው ከአውሮፕላኑ እየተጠበቀ ያለው። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ እና ሌሎች ከፍተኛ ባለስልጣኖችም አቀባበሉን ለማድረግ ከአውሮፕላኑ አጠገብ ተገኝተዋል። ሌሎች ከፍተኛ ባለስልጣናት ቀደም ብለው ነው የተገኙት። ጠቅላይ ሚኒስትር ኃይለማርያም ደሳለኝም አሁን ዘግየት ብለው ከስፍራው ደርሰዋል። ከሌሎች ባለስልጣ ከተጨማሪ ባለስልጣናት ጋር በመሆን እንግዲህ ፕሬዚዳንቱን አጅበው የሚጓዙ እንግዲህ መኪናዎች፣ ሞተረኞች እና ሌሎችም በብዛት ተሰልፈው ይታያሉ። የፕሬዚዳንት ኦባማ ከአውሮፕላኑ እየወረዱ ነው። ሰለሞን፣ በአሁኑ ሰዓት ፕሬዚዳንት ባራክ ኦባማ ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዚዳንት በመሆን አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። በአሁኑ ሰዓት ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ጋር እየተጨባበጡ ይገኛሉ። ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ቀደም ብዬ እንዳልኩትም ከሌሎች ከፍተኛ የኢትዮጵያ መንግስት ባለስልጣናት ጋር በመሆን አቀባበል እያደረጉላቸው ነው። አቀባበሉ ስነ ስርዓቱ ቀጥሏል። ባራክ ኦባማ ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዚዳንት ናቸው። ኤርፖርት ዋንም እንደዚሁ እንግዲህ ቦሌ አውሮፕላን ማረፊያን ለመምጣት የመጀመሪያው ነው። በታሪክ ማለት የመጀመሪያ ጊዜ ነው። በታሪክ እና ባራክ ኦባማ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ቆመው እያወሩ ይገኛሉ። አቀባበሉ ቀጥሏል። ከእርሳቸው ጋር በመነጋገር ላይ ናቸው። ጠቅላይ ሚኒስትሩ በአሁኑ ሰዓት ባራክ ኦባማን ለሚኒስትሮቻቸው እያስተዋወቁ ነው። የአቀባበሉ ስነ ቀጥሏል ሰለሞን ጉንጉን አበባም ተበርክቶላቸዋል ከአንዲት ኢትዮጵያዊ ህጻን አሁን እስካሁን የዝናቡ ሁኔታ አብቅቶ ነበረ ሰለሞን አሁን ግን ዝናቡ መዝነብ ጀምረዋል ልክ እንግዲህ እሳቸው ከአውሮፕላን እየወረዱ ባሉበት ሰዓት ዝናቡም እየዘነበ ነው መጠነኛ ዝናብ ነው ይህን ያህል ኃይለኛ ዝናብ የሚባል አይደለም ቀደም ሲል ከፍተኛ ዝናብ እየዘነበ ነበር አሁን ግን ያ ሁኔታ አደለም የሚታየው ካፊያ ብቻ ነው ሀብታ ነገር ነው። እንግዳ ለመቀበል ያህል ማለት ነው። ሀምሌን ለማ እንግዳ ለመቀበል ያህል ነው እንዳልከኝ የዛሬው ታሪክ የፕሬዚደንቱ ጉብኝት ብቻ ሳይሆን ለኢትዮጵያ ሲቪል አቪዬሽን ባለሥልጣንም ራሱን የቻለ አንድ ታሪክ ነው ማለት ነው። ኤርፎርስ ዋን እንግዲህ ቅድም እንዳለ ነው ነው ሰለሞን ኤርፎርስ ዋን የቦሌ አውሮፕላን ማረፊያን ምድር ሲረግጥ በታሪክ የመጀመሪያው ነው። በአሁኑ ሰዓትም ጠቅላይ ሚኒስትር ኃይለማርያም እና ባራክ ኦባማ ቆመው እያወሩ ይገኛሉ። ወደ መኪናዎቻቸው ከመግባታቸው በፊት ባራክ ኦባማ ለፕሬስ ሰዎች ሰላምታ ሰጡ። አሁን ወደ ተዘጋጀላቸው መኪና ለመግባት እየጠበቁ ነው። እዛ ለመሆኑ የክብር ዘብ እየተዘጋጀ የለም እንዴ? የክብር ሰላምታ የሚሰጥ የክብር ዘብ እና ሌላ የአቀባበል የባህል ቡድኖች የሉም። እንግዲህ አንዳንድ ሰዎች የተረጋገጠ መረጃም ሳይሆን ከፀጥታ ሁኔታ አንጻር እንግዲህ እንደዚህ አይነት ነገሮችን ለመቆጣጠር አስቸጋሪ ስለሚሆን የሆነ ነው ይላሉ። በእርግጥ የተረጋገጠ አይደለም፣ በአሜሪካም ሆነ በኢትዮጵያ ባለስልጣናት በኩል በይፋ የተገለጸ ነገር አይደለም። እየተናገርኩ ያለሁት እንግዲህ፣ ጠቅላይ ሚኒስትሩ አቀባበሉን ካደረጉ በኋላ ከሚኒስትሮቻቸው ጋር ወደ ልዩ ሳሎን እየተመለሱ ነው። የባራክ ኦባራክ ኦባማ ናጅቦ የሚሄዱት መኪናዎችም እንግዲህ ቆመው ለመንቀሳቀስ እየጠበቁ ይገኛሉ። ሰለሞን ፕሬዚደንት ባራክ ኦባማ መኪናቸው ውስጥ ገብተዋል። አሁን አሁን መኪናቸው ውስጥ ገብተዋል። መኪናው ሲንቀሳቀስ ብቻ ነው የሚጠበቀው። የተከበራቸው አድማጮች፣ እስክንድር ፍሬው በአየር ጣቢያው ተገኝቶ የሰማችሁትን ዝርዝር ዘገባ አሰምቶናል፣ የፕሬዝደንቱን መድረስና አቀባበል እየተከታተለ። በነገራችን ላይ ኢትዮጵያን ከዚህ በፊትም ፕሬዚደንት ጂሚ ካርተር፣ ፕሬዚደንት ጆርጅ ቡሽ፣ አርባ ሶስተኛው ማለት ናቸው፣ ፕሬዚደንት ጀፈርሰን ክሊንተን ጎብኝተዋታል። ኢትዮጵያን ግን ሁሉም ኢትዮጵያ የሄዱት የስልጣን ዘመናቸውን ከጨረሱ በኋላ ነው። ለዚህ ነው የፕሬዚደንት ባራክ ኦባማ የመጀመሪያው የአሜሪካ ፕሬዚደንት ናቸው ኢትዮጵያን ሲጎበኙ የሚባለው። እስክንድር ፍሬው አሁንም መስመር ላይ ይገኛል። ከፕሬዚደንቱ አቀባበል በኋላ ያለውንና በአጠቃላይ በአዲስ አበባ የሚታየውን ሁኔታ እስቲ ያጫውተናል። አሁን እስክንድር ሰማኛል። እንደምን አመሸህ እስክንድር። እስቲ ከፕሬዚደንቱ አዲስ አበባ መግባት በኋላ ያለውን ሁኔታ ጠቀል አድርገህ ንገረን። እንግዲህ ፕሬዚዳንት ባራክ ኦባማ አዲስ አበባ ከገቡ በኋላ ስንመለስ የተመለከትናቸው ነገሮች አሉ። አቀባበል ለማድረግ ከአውሮፕላን ማረፊያው ውጭ የባራክ ኦባማን ፎቶግራፎች የያዙ ቲሸርቶች የለበሱ ወጣቶች፣ ሴቶች እና ሌሎችን የህብረተሰብ ክፍሎች የተለያዩ ዝማሪዎችን ሲያሰሙ ተመልክተናል። ነገር ግን ከአውሮፕላን ማረፊያ ውጭ ነው የተመለከትናቸው። ጨርሶ ጨርሰው እየተመለሱም ነበረ። ሌላው እንግዲህ የባራክ ኦባማ ፎቶግራፎች ቀደም ሲልም እንደገለጽኩት፣ በተለይ ወደ አውሮፕላን ማረፊያው በሚወስደው የቦሌ መንገድ ላይ በብዛት ተለጥፈዋል። የአሜሪካና የኢትዮጵያ ባንዲራዎችም እንደዛው በተደጋጋሚ ይታያሉ። ፕሬዚዳንቱ ይፋ የጉብኝት መርሃገባቸውን የሚጀምሩት ነገ ነው። ሰለሞን፣ ሌላው ነጥብ ከፕሬዚዳንት ባራክ ኦባማ ጋር ባለቤታቸው ሚሼል፣ ቀዳማዊት እመቤት ሚሼል ኦባማ እና ልጆቻቸው ማሊያ እና ሳሻ ኦባማ ወደ አዲስ አበባ አልመጡም። ይህ አዲስ አበባም ሆነ ናይሮቢ አልመጡም። በነገራችን ላይ ሰለሞን፣ ይህ ለምን እንደሆነ የተጠየቁት የብሔራዊ ጸጥታ አማካሪያቸው ሱዛን ራይስ፣ የፕሬዚዳንቱ የብሔራዊ ጸጥታ አማካሪ ሱዛን ራይስ ሁሉም በተለይም ልጆቹ በዚህ ክረምት የሚሰሩት ሌላ ስራ ስላላቸው ነው ብለዋል። ከዚህ በፊት በነበሩት የፕሬዚዳንት ባራክ ኦባማ የአፍሪካ ጉብኝቶች ላይ በተለይ ባለቤታቸው አብረዋቸው ይመጡ እንደነበር ይታወቃል። ለፕሬዚዳንት ባራክ ኦባማ እንግዲህ ነገ ጠዋት የመጀመሪያው መርሃ ግብራቸው ከኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር የሚያደርጉት ውይይት ነው። በዚህ መርሃ ግብር ይበልጥ ትኩረት የሳበውም በኢትዮጵያ ጉብኝት መርሃ ግብራቸው ይሄኛው ነው ማለት ይቻላል። በኢትዮጵያ በተለይ ከኢትዮጵያውያን አንጻር ቀደም ሲል ከአንተም ጋር እንደተነጋገርነው ኢትዮጵያ ውስጥ የእሳቸውን ጉብኝት አስመልክቶ ያለው ስሜት የተለያየ ነው። ይህ ውይይት በምን ላይ ያተኩራል? የሚለውን በተመለከተም የኢትዮጵያና የአሜሪካ ባለስልጣናት የሰጧቸው መግለጫዎች አሉ። በ ከፕሬዝዳንቱ ጋር አብረው እየተጓዙ የሚገኙት የብሔራዊ ጸጥታ አማካሪያቸው ቀደም ሲል የጠቀስኳቸው ሱዛን ራይት ለምሳሌ ውይይቱ ለሁለቱ ሀገራት የጋራ በሆኑ ጥቅሞቻቸውና ፍላጎቶቻቸው ላይ እንዲሁም አሜሪካ ያሳስቡኛል በምትላቸው ጉዳዮች ላይ እንደሚያተኩር ገልጸዋል። ለምሳሌ ከዲሞክራሲና ከመልካም አስተዳደር ጋር በተያያዘ በተያያዙ ጉዳዮች የተሻለና የበለጠ መስራት እንዳለባቸው ለኢትዮጵያ ባለስልጣናት በግልጽ ውይይት እንናገራለን የሚል አንጸባርቀዋል። ሱዛን ራይስ ከዋሽንግተን እያሉ ገና ፕሬዚዳንቱ ለጉብኝት ከመንቀሳቀሳቸው በፊት በሰጡት መግለጫ እንግዲህ በእነዚህ ጉዳዮች ላይ ለመነጋገር የራይስ አባባል በራሱ በዚህ ርዕስ ላይ ውይይት እንደሚደረግ የሚያመለክት ነው። በኢትዮጵያ ባለስልጣናት በኩል ደግሞ ውይይቱ በሶስት ነጥቦች ላይ እንደሚያተኩር በተደጋጋሚ እየተገለጸ ነው። በፀጥታ ጉዳዮች፣ በኢኮኖሚ ትብብር እና በመልካም አስተዳደር እና በዲሞክራሲ ጉዳይ ላይ እንግዲህ ዝርዝር ሁኔታዎችን ማወቅ የሚቻለው ሁለቱ መሪዎች ማለትም ፕሬዚዳንት ባራክ ኦባማ እና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ነገ ውይይታቸውን አጠናከው ከሚሰጡት መግለጫ ይሆናል። ምክንያቱም የጋራ መግለጫ እንደሚሰጡም በመራ ገብሩ ላይ ተመልክቷል። ሰለሞን፣ በጣም ጥሩ ነው። እስክንድር፣ እስቲ አጠር አድርገህ ደግሞ እንድትነግረን የምንፈልገው አሁን የአዲስ አበባን አካባቢ የጸጥታ ሁኔታ ነው እና ምን ይመስላል? ጠቅለል አድርገህ እስቲ ንገረን። የጸጥታ ሁኔታው ቀደም ሲልም እንዳነሳ ነው ሰለሞን ጠበቅ ያለ የጸጥታ ሁኔታ ነበረ። ይህ ደግሞ በአውሮፕላን ማረፊያውም ጭምር እየተንጸባረቀ ነው። አሁን ግን ፕሬዚዳንቱ እንግዲህ አዲስ አበባ ከገቡና ቀደም ሲል በዘገባውም እንደተመለከተው ወደ ኤምባሲው ካመሩ በኋላ ሁኔታዎች ለቀቅ ያሉ ይመስላል። እርግጥ አጠቃላይ በከተማው አካባቢ ያለው የጸጥታ ሁኔታ እንዲህ ነው ብሎ ለመናገር ሁሉንም አካባቢዎች ተንቀሳቅሶ ተዘዋውሮ መመልከት ያስፈልጋል። ነገር ግን ጠበቅ ያለ የጸጥታ ቁጥጥር እንዳለ ዛሬ በገቡበት ቀን ብቻም ሳይሆን ገና እንደሚመጡ ከተነገረበት ጊዜ ጀምሮም ምልክቶች ነበሩ። ሰለሞን፣ ምናልባት ቆንጅት የምትሰጥ ጥያቄ ካለ ብቻ አንድ እንቀበልና እናሰናብታለን። እሺ፣ በዜናው እንደተመለከተው እስክንድር፣ የዋይትሀውስም አስታውቋል በሰብአዊ መብቶች ጉዳዮች ላይ ከኢትዮጵያ መሪዎች ጋር እንደሚነጋገሩ። አንድ ሌላ የተመለከተው በዜናው የደቡብ ሱዳን መሪዎች ተቃዋሚውም ፕሬዝደንቱም የቀረበላቸውን የሰላም ሀሳብ የማይፈርሙ ከሆነ ምን ማድረግ እንደሚቻል ይነጋገራሉ ከምስራቅ አፍሪቃ መሪዎች ጋር ተብሏል። ነገ ይመስለኛል። በዚህ ዙሪያ የምስራቅ አፍሪቃ መሪዎች መግባታቸውን የምታውቀው ነገር አለ? መሪዎቹ መግባታቸውን በተመለከተ እየታወቀ ነገር የለም ቆንጅት። ነገር ግን ይህ ፕሮግራም በፕሬዚዳንቱ የጉብኝት መርሃ ግብር ውስጥ መያዙ ይታወቃል። አንችም እንዳልሽው ኢጋድ ፕላስ የተሰኘው የደቡብ ሱዳን አደራዳሪ ቡድን ሁለቱን ወገኖች ተፋላሚዎቹን የደቡብ ሱዳን ወገኖች መንግስትንና ተቃዋሚዎችን ያስማማል ያለውን የመጨረሻ ረቂቅ የስምምነት ሰነድ አስረክቧቸዋል። ይህንን ስምምነት እንዲፈርሙም ግፊት እየተደረገ ነው። ባራክ ኦባማም በዚሁ በደቡብ ሱዳን የሰላም ሂደት ላይ የአካባቢውን መሪዎች የኢጋድ መሪዎችን እንደሚያነጋግሩ ይጠበቃል። በነገ እለት የኢጋድ የወቅቱ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በሚኖራቸው ውይይት ከሚያነሷቸው የጸጥታ ጉዳዮች አንዱም ይኸው እንደሚሆን ይጠበቃል። እንግዲህ የአሜሪካ ልዩ ልኡክ ለደቡብ ሱዳን እና ለሱዳን የአሜሪካ ልዩ ልኡክ አምባሳደር ዶናልድ ቡዝ የአሜሪካ አቋም ከዚህ የሰላም ስምምነት ከዚህ የሰላም ሂደት አንጻር ምን ሊሆን እንደሚችል ጠቆም ያደረገ ንግግር አድርገው ነበረ። ሰሞኑን ለሁለቱ የደቡብ ሱዳን ተፋላሚ ወገኖች ሰነዱ የስምምነት ሰነዱ በተሰጠበት ወቅት አሁንም ይሄንን ሰነድ የማይቀበሉና ሰላምን የማያደናቅፉ ከሆነ የቅጣት እርምጃ ይወሰዳል፣ የሚል ንግግር አድርገው ነበር አምባሳደር ዶናልድ ቡዝ። ምናልባት ባራክ ኦባማም እንግዲህ ይህንኑ ሊያስተጋቡ ይችላሉ ተብሎ ይጠበቃል። በእሳቸው በሾሟቸው ባለስልጣን የተንጸባረቀውን ሀሳብ ማለት ነው። ነገር ግን እንዳልሹ ቆንጂት፣ ውይይቱ ከክልሉ ከአካባቢው መሪዎች ጋር ከኢጋድ መሪዎች ጋር እንደሚካሄድ በፕሮግራሙ ተመልክቷል። በሁለት መንገድ ነው እንግዲህ ባራክ ኦባማ ይሄንን የደቡብ ሱዳን ጉዳይ ያነሳሉ ተብሎ የሚጠበቀው አንደኛ፣ በተናጥል የኢጋድ ሊቀመንበር ከሆኑት ከኢትዮጵያው ጠቅላይ ሚኒስትር ጋር በሚያደርጉት ውይይት፣ ሌላው ደግሞ የአካባቢውን መሪዎች ሰብስበው በሚያናግሩበት ጊዜ ማለት ነው፣ በማክሰኞው ስብሰባ ወቅት ማለት ነው። የአፍሪካ ህብረት ስብሰባም ላይ ሊያነሱት ይችላሉ ይሄንን ጉዳይ ነው በአፍሪካ ህብረት አዳራሽ ያው ንግግር እንደሚያደርጉ ይጠበቃል። ከህብረቱ አዳራሽ ለአፍሪካውያን ማለት ነው። ከአፍሪካ ህብረት ሊቀመንበር ከዶክተር ድላሚን ዙማ ጋር በሚያደርጉት ውይይትም እንደዚህ አይነት ጉዳዮች ጭምር እንደሚነሱ ነው የሚጠበቀው። የአፍሪካ ህብረቱ ፕሮግራም ሰለሞን እንዳልከውም ማክሰኞ ነው የተያዘው፣ የማክሰኞ ፕሮግራም ነው የሚሆነው። ከኢጋድ መሪዎች ጋር ይነጋገራሉ እየተባለ ያለው ግን በነገው እለት ነው። ነገር ግን እስካሁን ዝርዝር ፕሮግራሞች ለመገናኛ ብዙሀን ይፋ አልተደረጉም። ይሄንን ጉብኝት በተመለከተ ከመገናኛ ብዙሀን ጋር ግንኙነት እያደረጉ ያሉ የአሜሪካ ኤምባሲም ሆነ የኢትዮጵያ መንግስት የተለያዩ ባለሥልጣናት ስለ ጉዳዩ እስካሁን የሰጡት ዝርዝር መረጃ የለም። እሺ እስክንድር በጣም እናመሰግናለን ለዘገባህ። እንግዲህ ሰሞኑንም እየተከታተልክ ይሄንኑ የፕሬዚደንት ኦባማን ጉብኝት ሰፋ ያለ መረጃ ታደርስልናለህ ብለን እንጠብቃለን። በጣም እግዚአብሔር ይስጥልን፣ እናመሰግናለን። እስክንድር ደህና አምሽ። መልካም ምሽት ሰለሞን እና ቆንጅት ደህና። የኢትዮጵያ ያሉ የተቃዋሚ መሪዎች ፕሬዚደንት ኦባማ ኢትዮጵያ ከሄዱ አይቀር እንዲያነጋግሯቸው ቀደም ሲል ጠይቀው የነበረ ቢሆንም እስካሁን ድረስ በተያዘው መርሃ ግብር ላይ ግን ፕሬዚደንቱ ተቃዋሚዎቹን ወይም በፕሮግራም ከተያዘው ውጭ የሚያነጋግሯቸው አካላት ስለመኖራቸው የተገለጸ ነገር አለመኖሩንም እስክንድር ቀደም ሲል ነግሮኝ ነበረ። የተከበራችሁ አድማጮች ወደ ተከታዩ ዘገባ እናልፋለን አሁን ተከታዩ ዘገባ ደግሞ ወደ ፕሬዝደንት ባራክ ኦባማ የኬንያ ጉብኝት ይወስደናል። ዩናይትድ ስቴትስ እና ኬንያ በሽብር ፈጠራ ላይ በሚደረገው ዘመቻ በአንድ ላይ የቆሙ ናቸው ሲሉ ፕሬዝደንት ባራክ ኦባማ አስታውቀዋል። ናይሮቢ ላይ የአሜሪካው ፕሬዚደንት ትናንት ከኬንያ ባለስልጣናት ጋር በተወያዩበት ጊዜ ሀገራቸው የምትሰጠውን ድጋፍ እንደሚያጠናክሩ ቃል ገብተዋል። የዋይት ሀውስ ዘጋቢያችን አሩ ፓንዴ ከናይሮቢ ያስተላለፈችው ዘገባ አለ። ከፕሬዚደንቱ ጋር እየተጓዘች ነች። ቆንጅት ታቀርበዋለች። ፕሬዚደንት ባራክ ኦባማ ወደ ኬንያ የተጓዙት የሶማሊያው የሽብርና የሁከት ቡድን አልሸባብ በጋሪሳ ዩኒቨርሲቲ ላይ አደጋ ጥሎ አንድ መቶ አርባ ሰባት ተማሪዎችን በገደለ በሶስት ወሮ መሆኑ ነው። ጸረ ሽብር ትብብር የፕሬዝደንት ኦባማ የኬንያ ጉዞ አብይ አጀንዳ ነበር። ከፕሬዝደንት ኡሁሮ ኬንያታና ከሌሎቹም ባለስልጣናት ጋር ያደረጉት ውይይት በአመዛኙ የተዋጠው በዚሁ ሽብርተኝነትን በመቆጣጠርና በመፋለም ጉዳይ ላይ እንደነበረ ተስተውሏል። የኬንያ ሕዝብ በጋሪሳ ዩኒቨርሲቲ እና በናይሮቢ ዌስት ጌትስ የገበያ ማዕከል ላይ ከተፈጸሙት ጥቃቶች በኋላ ላሳየው ብርታትና ጽናት ፕሬዝደንት ኦባማ ከኬንያው አቻቸው ኬንያታ ጋር ካደረጉት ስብሰባ በኋላ በጋራ በሰጡት ጋዜጣዊ መግለጫ ወቅት ከፍ ያለ አድናቆታቸውን ገልጸዋል። የኬንያን ፖሊስ የዳኝነት ሥርዓቱን እና የወሰን ጥበቃው በዚህ የሽብር ዘመን ለማጠናከር ያስችላል የተባለ የተግባር መርሃ ግብር መፈራረማቸውን ኦባማ አስታውቀዋል። አልሸባብ የሚቆጣጠረውን አካባቢ በተከታታይ እያጠበብንበት መተናል። ሶማሊያ ውስጥ እንደ ልቡ ይዟቸው የነበሩ አካባቢዎችን ቀንሰንበታል። እዚህ ምስራቅ አፍሪካ ውስጥ የሚንቀሳቀሱ መረቦችን አዳክመናል። ይህ ማለት ግን ችግሩ ተፈቷል ማለት አይደለም። ፕሬዚደንት ኦባማ ከኬንያ አቻቸው ጋር በተወያዩበት ወቅት ካነሷቸው ብርቱ ስጋቶቻቸው መካከል የማንም ማህበረሰብ ነፃነቶች ሽብር ፈጠራን ለመዋጋት በሚሰጠው ምላሽ ምክንያት እንዳይገደቡ ወይም እንዳይሸራረፉ አስጠንቅቀዋል። ማግለልን የመሳሰሉ እርምጃዎች ሽብር ፈጠራን ይበልጥ ውሃ የሚያጠጡና ጥንካሬን የሚሰጡት እንደሚሆኑ ነው ያስጠነቀቁት። በጸረ ሽብሩ ዘመቻ ወቅት የኬንያ የጸጥታ ኃይሎች በሀገሪቱ ሙስሊምና ሶማሌ ማህበረሰቦች ላይ የክፋትና የጭካኔ አድራጎቶችን ይፈጽማሉ ሲሉ የመብት ተሟጋቾች አቤቱታ ሲያሰሙበት ቆይተዋል። የሰብአዊ መብቶች አያያዝ ችግርን አስመልክቶ የሀገራቸው ጸረ ሽብር ምላሽ በየጊዜው እየተለወጠ መምጣቱን የኬንያው ፕሬዝደንት ኬንያታ አምነዋል። ይህ ለእኛ የህልውና ፍልሚያ ነው። ከዚህ በፊት አይተነው የማናውቅ ወይም ያልለመድነው ሁኔታ ነው። ኬንያ በታሪኳ ውስጥ ሁልጊዜ የተለያዩ ሃይማኖቶችን አክብራ የኖረች አገር ነች። ይህ የሽብርተኝነት ችግር ለእኛ አዲስ ነገር ነው። እናም አሁን ከእያንዳንዱ እርምጃችን እየተማርን ነው። መንግስታቸው ለውጦችን በየደረጃው እያከናወነ መሆኑን እና ወደ ኋላ የቀሩ ማህበረሰቦችን ለማጠናከር እየሰራ መሆኑን ሚስተር ኬንያታ ተናግረዋል። በኬንያ የተንሰራፋውን ሙስናን ከስሩ ለመንቀል እየታገሉ መሆናቸውንም ኬንያታ አመልክተዋል። ለዚህ ጥረት ደግሞ የአሜሪካው አቻቸው አድናቆታቸውን ቸረዋቸዋል። It is absolutely the right thing to do for President Kenyatta to emphasize this and as ፕሬዚደንት ኬንያታ ለዚህ ጉዳይ ትኩረት ሰጥተው ማንሳታቸው ፍጹም አግባብነት ያለው ጉዳይ ነው። በስብሰባችን ጊዜ እንደገለጽኩላችሁ ይህ ኬንያ ከዚህ በበለጠ ፍጥነት እንዳትራመድ ሊያደናቅፋት የሚችል መሰናክል ነው። ሽብር ፈጠራንና ሙስናን በመዋጋት በኩል ሁለቱ መሪዎች የመተጋገዝና የመደጋገፍን ስሜት ባንጸባረቁበትና በተለዋወጡበት መድረክ ላይ በሌላ በኩል በተመሳሳይ ጾታ ፍቅረኞች ጥያቄ ላይ ተለያይተዋል። ኬንያና አሜሪካ ብዙ እሴቶችን እንደሚጋሩ የጠቆሙት ኬንያታ የተመሳሳይ ጾታ ፍቅረኝነት ጉዳይ ግን እዚያ ውስጥ የሚጣፍ አይደለም ነው ያሉት። For Kenyans today, the issue of gay rights is really an on issue. Zari la Kenya wian yetha masasaiz o thag ninunat muvtugudai ndaunatu, but iyaq inatimina saiderlam. ye ya Kenya thamila President Obama kada masil kasatuth astia etkar fit la fit ban migach hunethanatbar. I've been consistent all across Africa on this. I believe in the principle of treating people equally under the law. በዚህ ጉዳይ ላይ በመላ አፍሪካ ውስጥ በተከታታይ ያለኝ አቋም አንድ አይነት ነው። እኔ የማምነው ሰዎች ሁሉ በሕግ ስር እኩል አገልግሎት ሊያገኙ በሕግ ስር አንድ አይነት ጥበቃ ሊደረግላቸው ይገባል በሚል መርህ ነው። እናም መንግስታት ሰዎች ባላቸው የጾታ ግንኙነት ምርጫ ወይም ዝንባሌ ምክንያት መድሎና አመሳሶ ሊያደርጉባቸው አይገባም ባይነኝ ሰዎች የተለያዩ ልማዶች፣ ባህላዊ እምነቶች ስላሏቸው መንግስታትም ልዩነት ሊያደርጉባቸው አይገባም ብለዋል ፕሬዝደንቱ። አክለው ሚስተር ኦባማ በመጨረሻም ወደ ኬንያ ተመልሼ እመጣለሁ፣ ያኔ ግን እንደ መሪ ሳይሆን እንደ ተራ ዜጋ መጥቼ ከኬንያውያን ቤተሰቦቼ ጋር የተሻለ ጊዜ አሳልፋለሁ። ለአፍሪካ ወጣቶች የሚጠቅሙ የበጎ አድራጎት ስራዎችንም እሰራለሁ ብለዋል።